The Voice of America. የአንበጣ መንጋ በምስራቃዊ የአማራ አካባቢዎች በሰብልና በሌሎች እጽዋት ላይ ጉዳት እያደረሰ ነው። በተለይ ከአፋር ጋር በሚያዋስኑ ወረዳዎች ላይ ጉዳቱ የከፋ ነው ተብሏል። በደቡብ ወሎ ወረባቦ አካባቢ የሚገኙ አርሶ አደሮች ጥፋቱ ሕልውናችንን ይፈታተነዋል ብለዋል። መስፍን አራጌ ሰከባለው በወረባቦ ወረዳ ቦከክሳና ገታሪ አካባቢ የሚኖሩት አርሶ አደሮች ከሸቱን እንቋደሳለን፣ በምርቱ ቀለባችንን እንችላለን ያሉበት የማሽላ ሰብል በአንበጣ መንጋው ወድሞባቸዋል። በጥቅሉ ማሽላ የሚባል ነገር አሁን ዘር አሁን ቀጣይ የእርሻ ሰዓት ሲደርስ ለመዝራት የማሽላ ዘር እራሱ አሁን የለም አይገኝም። ከዘር እስከ ማጥፋት ነው አደጋ ያደረሰው። አመራርም ባለሙያም በጣም በከፍተኛው ርብርብ እያደረጉ ቢሆንም በጣም ከአቅም በላይ ስለሆነ ማዲያን ምንም አልተሻለም። አንበጣ መንጋ ያው እንግዲህ እስከ እስከማንነው ድረስ እንዲያለ ያው ሳሮችንም በሙሉ ቅጠሎች አሉ እርጥብ ነገሮች ላ መቶ ፐርሰንት ዜሮ ላይ ነው ያስቀመጠው። ምንድን ነበረ እርሶ ማሽላ። አንድ በእንቅርት ላይ እንዲሉ አንበጣውን ለመከላከል የተረጨው ኬሚካል ማር የሚሰጧቸውን ንቦች እንደገደለባቸው አርሶ አደር ሰይድ ሁሴን ይናገራሉ። ሰላም ነበሩ። እነሱ ደግሞ አባሮ እነሱንም ገደላቸው። የአንበጣ መንጋው ያስከተለው ጉዳት በኑራችንና አኗኗራችን ላይ ተጽዕኖ ያስከትልብናል ይላሉ አርሶ አደሮቹ። በጣም ችግር የሚያመጣው አሁን የዚህ ነገር ጨለማ ነው። ለእኛ እንግዲህ ለተስፋችን አሁን ያው ጨለማ ውስጥ ነው። በዚህ ማለት ያለ የሚባል ነገር ምንም የለም። በቃ ወደኋላም ወደፊትም አሁን የጨለማ ተስፋ ነው ያለን i ሰው ጋር ምናልባት ምናልባት ነገር ከመንግስት ነው ተፈታሪ ያለ ነገር አምስተኛ የእድገት ደረጃውን ጨርሶ ወደ ስድስተኛ እየተሸጋገረ የሚገኘውና ጉዳት የማድረስ አቅሙ ከፍተኛ ነው የሚባልለት የበረሃ አንበጣ መንጋ በአማራ ምስራቃዊ አካባቢዎች በሶስት ዞኖች በሚገኙ ዘጠና ሶስት ቀበሌዎች ላይ ተከሰቷል። እንደ ኮምቦልቻ እፅዋት ክሊኒክ መረጃ የክሊኒኩ ዳይሬክተር መሐመድ ይመር ለአሜሪካ ድምፅ እንደገለጹት አንበጣው አንድ መቶ ሃምሳ ስድስት ሺ ስልሳ ሰባት ሄክታር ላይ የተ የተከሰተ ሲሆን ዘጠና ሁለት ሺህ አንድ መቶ ስልሳ አንድ ሄክታር በባህላዊ እና በአውሮፕላን በመታገዝ የኬሚካል ርጭት ተደርጓል። በባህላዊ እና በኬሚካል እንዲሁም በአውሮፕላን የርጭት ስራ እየሰራ ያለነው ያለ ነው። ነገር ግን ያው ከቁጥጥር አቅም ውጭ በሁኔታ የደረሰበት ደረጃ ነው አሁን ያለነው ማለት። መንጋው የማሾ ጤፍና ማሽላ ሰብሎችን ከሀያ አምስት በመቶ እስከ ሙሉ በሙሉ ጉዳት አድርሷል። በተለይ ለአፋር ድንበር በሆኑ የአማራ አካባቢዎች ጉዳቱ የከፋ እንደሆነ የጠቀሱት አቶ መሀመድ በአካባቢው ባሉ አርሶ አደሮች የምግብ ዋስትና ላይ ተጽዕኖ ሊያስከትል ይችላል ብለዋል። ያንበጣ መንጋው ሰሜን ሸዋ ውስጥ አራት ወረዳዎች ስምንት ቀበሌዎች ላይ እየገባ መሆኑን የጠቆሙት ዳይሬክተሩ ችግሩ የከፋ ጉዳት ከማስከተሉ በፊት ልዩ ትኩረት እንዲሰጠው አሳስበዋል። ፕሌን ካልሆነ በስተቀር በሰው ሀይል አቅም በላይ ስለሆነ ያው ከፍተኛ ጉዳት እያደረሰ ነው ያለው። ፕሌን ወደ ኮምቦልቻ ኤርፖርት ከመጣ ገና ሶስት ቀኑ ነው። በሀያ ስድስት ነው የጀመርነው። ከሀያ ስድስት ጀምሮ እስከ ዛሬው ቀን ድረስ ከአስራ ሁለት ሰዓት ጀምሮ እስከ ምሽቱ አስራ ሁለት ሰዓት የበረራ ስራ ይደረጋል። ነገር ግን ያለችው ፕሌን አንድ ብቻ በመሆኗ በቀላሉ መቆጣጠር አልቻልንም። አንዳንድ ባለሙያዎች ከእንቁላል እስከ አራተኛ ባለው የእድገት ደረጃ ላይ አንበጣውን መከላከል ቢቻል ኖሮ ይህን ያህል ጉዳት አያስከትልም ነበር ይላሉ። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ታምሩ ከበደ ግን ሚኒስቴር መስሪያ ቤቱ ሙሉ አቅሙን መከላከሉ ላይ አውሎ እየሰራ መሆኑን ገልጸዋል። ላይ ያቸው አውሮፕላኖች ናቸው የተቀሰቀሱት። አንድ አውሮፕላን ደግሞ ሲሰራ እንደሚበላሽ ይታወቃል። እየሰራ ነው ተበላሸው። ይህ ሁሉ እየተደረገ ነው። እንግዲህ የመንጋው መከሰት አሳሳቢ የሚያደርገው አፋር ከተፈለፈለው በተጨማሪ ከአጎራባች ሀገራት ወደ ኢትዮጵያ ተጨማሪ የበረሃ አንበጣ መግባቱ ነው። በሶማሌም በጅቡቲም ከውጭ አዲ አዲስ ትልልቅ ስዋርሞች ወደ ኢትዮጵያ እየገቡት ያምበጣ በጣ ዝርያ ያም በጣ እየገባ ስለሆነ ያም ከፍተኛ ስጋት ስላለን መንግስት ያው ጉዳት ከማድረሱ በፊት ከፍተኛ የክትትል ስራ እንዲሰራለን እንደ አቶ መሐመድ የጉዳቱ መጠን ለመቀነስ ተጨማሪ አውሮፕላን ያስፈልጋል። ሸዋሮቢት አውሮቢት የሚገኙም የአውሮፕላን ማረፊያ ተስተካክሎ ለአገልግሎት መዘጋጀት ይገባዋል። የሚኒስቴር መስሪያ ቤቱ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ የባለሙያዎች ቡድን ከአፋር አካባቢ የሚነሳው የአንበጣ መንጋ ወደ አጎራባች ክልሎች እንዳይዛመት የመከላከል ስራ እየሰራ ነው ብለዋል። የተሰራ ነው። ከውጭ በቀጥታ የሚመጣውን ደግሞ እድገቱን እዛው ጨርሶ ከፍ ብሎ መብረር የሚችልን በስ ስለሆነ እሱን በሄሊኮፕተር ያረፈበት ቦታ ሰርቬይ ተደርጎ በአውሮፕላን እንድር፣ አውሮፕላን ማይደርስ ቦታ ከሆነ እሱን ደግሞ ሰብል ላይ ካረፈ በነፍስ ወከፍ መርጫ እንዲረጅ በመኪና ላይ በሚጠመት የተለያዩ መርጫ መሳሪያ እንድር፣ በድምስም፣ በጭስም፣ በምንም ደግሞ ከሰብል ላይ ሰብል ወዳሌለበት እንዲወጣ ይህ ማድረግ ተግባር መደረግ እንዳለበት። ደቡብ ወሎ ወረባቦና ምስራቅ ሀረርጌ አካባቢ በርጭት ሥራ ተሰማርቶ የነበሩ ሁለት አውሮፕላኖች መከስከሳቸውንና አንዱም ተበላሽቶ ጥገና ላይ መሆኑ የአውሮፕላን እጥረቱን አባብሶታል። አሁን አገልግሎት እየተሰጠ ያለው በአንድ የርጭት አውሮፕላንና ቅኝት በሚያደርጉ ሄሊኮፕተሮች መሆኑን ከሚኒስተር መስሪያ ቤቱ ያገኘነው መረጃ ያመለክታል። በምስራቅ አማራና ደቡባዊ ትግራይ አካባቢ የሚኖረውን የበረሃ አንበጣ ስርጭት ለመቀነስ ግብርና ሚኒስተር በሚቀጥለው ሳምንት አንድ የኬሚካል ርጭት የሚያደርገው አውሮፕላንና ሄሊኮፕተር ለማስመጣት ማቀዱን ያመለከቱት አቶ ታምሩ ብልሽት የገጠመውም ተጠግኖ ስራ ሊጀምር እንደሚችል ያላቸውን ተስፋ ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።